መዝሙር ስልሳ ። አቤቱ ጣልኸን አፈረስኸንም፣ ተቈጣኸን ይቅርም አልኸን። ምድርን አናወጥሃት አወግሃትም፣ ተናውጣለችና ቁስሏን ፈውስ። ለሕዝብህ ጭንቅን አሳየሃቸው፣ አስደንጋጩንም ወይን አጠጣኸን። ከቀስት ፊት ያመልጡ ዘንድ ለሚፈሩህ ምልክትን ሰጠሃቸው። ወዳጆችህ እንዲድኑ በቀኝህ አድን አድምጠኝም። እግዚአብሔር በቅድስናው ተናገረ ደስ ይለኛል፣ ሴኬምንም እካፈላለሁ፣ የሱኮትንም ሸለቆ እሰፍራለሁ። ገላድ የእኔ ነው፣ ምናሴም የእኔ ነው፣ ኤፍሬምም የራሴ መጠጊያ ነው፣ ይሁዳ ንጉሴ ነው። ሞዓብ መታጠቢያዬ ነው፣ በኤዶምያስ ላይ ጫማዬን እዘረጋለሁ፣ ፍልስጤም ይገዙልኛል። ወደ ጽኑ ከተማ ማን ይወስደኛል? ማንስ እስከ ኤዶምያስ ይመራኛል? አቤቱ የጣልህን አንተ አይደለህምን? አምላክ ሆይ ከሠራዊታችን ጋር አትወጣም። በመከራችን ረድኤትን ስጠን፣ የሰውም ማዳን ከንቱ ነው። በእግዚአብሔር ኃይልን እናድርጋለን፣ እርሱ የሚያስጨንቁንን ያዋርዳቸዋልና።